ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር ከሰኞ እስከ ዓርብ ከምሽቱ አንድ እስከ አንድ ተኩል በ19 በ22ና በ25 ሜትር ባንድ እንዲሁም በናይለ ሰዓት የሚያሰማውን ልዩ ዝግጅት አሁን ጀመረ። ጤና ይስጥልን የተከበራቸው አድማጮች፣ እንደምኑላቸው አምሽታቸዋል። ዛሬ ዕለቱ ሐሙስ ጥቅምት 11 ቀን 2008 ዓ ም ነው። እንደተለመደው በትላንት ዕለት ካቀረብናቸው ልዩ ልዩ ዘገባዎች ለሰዓቱ የተመደቡትን መርጠን ይዘናል። ጽዮን ግርማ ፕሮግራሙን እያቀነባበረች ነው። አዲሱ አበባ አስተናግዳችኋለሁ። መልካም ምሽት። የምሽቱን ቀዳሚ ዜና ከቆንጅት ታዬ ጤና ይስጥልኝ። እንደምናመሻችሁ በጦርነት እየታመሰች ባለችው በደቡብ ሱዳን በዩኒቲ ክፍለ ሀገር እየጸና በመጣው ረሀብ ሰላሳ ሺህ ህዝብ በሞት አፋፍ ላይ እንደሚገኝ ረሀቡ እንደጸናበት አንድ አዲስ ሪፖርት ጠቅሶ አስጠነቀቀ። የምግብ ዋስትና ኤክስፐርቶች በተባበሩት መንግስታት ድርጅት ድጋፍ ባዘጋጁት በዚህ ሪፖርት በዩኒቲ ክፍለ ግዛት ያሉ አራት ወረዳዎች እስከ መጪው ታህሳስ ማለትም እስከዚህ የአውሮፓውያን ዓመት መጨረሻ አስቸኳይ ሰብአዊ ረድኤት ካልደረሰላቸው ህዝቡ ለከባድ ረሃብ ይጋለጣል ሲሉ አስጠንቅቀዋል። በአጠቃላይ ቁጥራቸው ወደ አራት ሚሊዮን የሚደርሱ ደቡብ ሱዳናውያን ማለትም ከህዝቡ አንድ ሶስተኛ ነው የሚሆኑት በአጣዳፊ የምግብ ችግር ውስጥ እንዳሉና የሚበዙትም በዩኒቲ፣ ጆንግሌ እና አፐርናይል ክፍለ ግዛቶች እንዳሉ ነው ሪፖርቱ የሚጠቅሰው። የኮንጎ ሪፐብሊክ ተቃዋሚና የሲቪል ማህበረሰባት ድርጅቶች ዛሬ ሐሙስ ከዩናይትድ ስቴትስ እና ከአውሮፓ መልክተኞች ጋር ስለ ሀገራቸው የፖለቲካ ይዞታ ይወያያሉ። የሀገሪቱ ፕሬዚደንት ለሶስተኛ የስልጣን ዘመን እንዲወዳደሩ ሊፈቅድ የሚችለውና ለፊታችን እሁድ የታቀደው ውሳኔ ህዝብ በሀገሪቱ የፖለቲካ ሁከት መቀስቀሱ የሚታወቅ ነው። የኮንጎ ዲሞክራሲና ወሳኝ እድገት ንቅናቄ የተባለ ተቃዋሚ ቡድን መሪ የሆኑት ፐርፌክት ኮሌላስ በሰጡት ቃል በስብሰባው ማክሰኞ ዕለት የአራት ሰዎች ህይወት የጠፋበት የፖለቲካ ሁከትን ለማክተም የሚረዳ ውይይት ይካተታል ብለዋል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ህገ መንግስቱ እንዳይጣስ ያረጋግጡልን ሲሉም ተቃዋሚ መሪው ተማጽኗቸውን አቅርበዋል። በእስራኤልና በፍልስጤማውያን መካከል ደም እያፋሰሰ ያለውን ብጥብጥ የሚያከትም መፍትሄ እንደሚገኝ ጥንቃቄ ያልተለየው ተስፋ አለኝ አሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ። ሚስተር ኬሪ በርሊን ውስጥ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ከተወያዩ በኋላ በሰጡት ቃል ሁለቱም ወገኖች ከውግዘቱና ከጭቅጭቁ በማለፍ ሁከቱን የሚያከትም ተጨባጭ እርምጃ መውሰድ ይኖርባቸዋል ብለዋል። በሰሞኑ ግጭት ቢያንስ ስምንት እስራኤላውያንና ሀምሳ የሚሆኑ ፍልስጤማውያን ተገድለውበታል። ጠቅላይ ሚኒስትር ኔተንያሁ የብጥብጡ ቀጥተኛ ምክንያት ፍልስጤሞቹ በኩል የሚደረገው የጥቃት ቅስቀሳ ነው የሚለውን ውንጀላቸውን በመድገም ሐማስንና የፍልስጤም ፕሬዝደንት መሐሙድ አባስን ከሰዋል። በዛሬው ዕለት ሁለት አሸባሪዎች አንድ አውቶቡስ ሙሉ ተማሪ ለመግደል ሙከራ አድርገዋል ሲሉም ለዚሁ ኔተንያሁ ጠቅሰዋል። በእስራኤል ዘገባ መሰረት ቤት ሸመሽ በሚባል አካባቢ ሁለት ፍልስጤማውያን ቀደም ብለው አንድ የተማሪዎች ኦቶቡስ ላይ ወጥተው ጥቃት ለማድረስ ከሞከሩ በኋላ አንድ ሰው በስለት ወግተዋል። ሚስተር ኬሪ ከሚስተር ኔተንያሁ ጋር ለመነጋገር ሲገቡ የጥቃት ቀስቀሳና ሁከቱ በጠቅላላ አክትሞ ወደፊት መራመድ የሚቻልበት መንገድ መፈለግ ይኖርበታል ከማለት ባለፈ ተጠያቂው ይሄኛው ወገን ነው ከማለት ተቆጥበዋል። በመጨረሻም እንደ አውሮፓውያን አቆጣጠር በዘንድሮ የአውሮፓውያን አመት ሶስተኛው ሩብ ወቅት እስላማዊ መንግስት ነኝ የሚለው ቡድን በዓለም ዙሪያ ሲያደርስ የቆየው ጥቃት በቀን በ አርባ ከመቶ በላይ መጨመሩ ተገልጿል። ይህንን ያለው አይኤች ኤስ ጄንስ የተባለ የዓለም አቀፍ የመከላከያ ጉዳዮች መጽሔት ዛሬ ያወጣው አዲስ ሪፖርት ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጥን። ከምሽቱ ሶስት ሰዓት ደግሞ መደበኛ ስርጭታችን ላይ ሰፋ ያሉ ዜናና የዜና ቅንብሮች ይኖሩናል። ወደ መጀመሪያው ፕሮግራም እንለፍ። አዲስ አበባ ውስጥ ትናንት የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለ ሀብቶች ሰፊ የሥራ ዕድል እንደሚከፍት ተገልጧል። የፊታችን የካቲት ሥራ ይጀምራል የተባለው የአዲስ አበባ ጅቡቲ የባቡር አገልግሎት ለአገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት ከፍተኛ አስተዋጽኦ ሊያበረክት እንደሚችልም ተነግሯል። መለስካቸው አማሃ ነበር ዘገባውን የላከለን። ኦሪጂን አፍሪካ 2015 የተሰኘው የጥጥ የጨርቃጨርቅና አልባሳት አውደሪ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት የመንግስት ባለስልጣናት መካከል የኢትዮጵያው የኢንዱስትሪ ሚኒስትር አቶ አህመድ አብተው የአውደሪውን በአሁኑ ወቅት መከፈት ሀገሪቱ ለሁለተኛ ጊዜ ለጀመረችው የእድገትና የለውጥ እቅድ መልካም አጋጣሚ መሆኑን አውስተው በተለይም ይህ ኢንዱስትሪ የሚፈጥረውን ሰፊ የስራ እድል አመላክተዋል። ኦሪጂን አፍሪካ 2015 የተሰኘው አውደሪ የሚፈጥረው እድል ከፍተኛ እንደሆነም ገልጸዋል። ኦሪጂን አፍሪካ 2050 ፕሮቫይድስ አንድ ፓራላል ፎረም። ኦሪጂን አፍሪካ 2015 ባለሀብቶችን ለመሳብ አቻ የማይገኝለት መድረክ ነው። በአህጉሪቱ ውስጥ ከሚካሄዱ ታላላቅ የንግድ ኤክስፖዎችም አንዱ ነው። እዚህ የሚገኙ አንዳንድ ባለድርሻዎችን በሚመለከት ይህ መድረክ ለውጭም ሆነ ለሀገር ውስጥ የንግድ አካላት የሚፈጥረውን ዕድል መገመት ይቻላል። ኦሪጂን አፍሪካ 2015 አውደ ርዕይ በአፍሪካ መሰናዳት ከጀመረ ይሄው ለአምስተኛ ጊዜ መሆኑም ታውቋል። አውደ ርዕዩ ለአፍሪካ የጥጥ የጨርቃጨርቅ ከቆዳና ከልዩ ልዩ ጥሬ ዕቃዎች የሚሰሩ የቤት ማስዋቢያ ቁሳቁሶች ማስተዋወቂያ ዋና መድረክ መሆኑም በብዙዎቹ ይጠቀሳል። አውደሪው በምርት መገኛነትና በመዋለንዋይ መዳረሻነት የሚያገለግል ገዢዎች፣ ነጋዴዎች፣ መዋለንዋይ አፍሳሾችና የአውደሪ ባለሙያዎችን በአንድነት የሚሰበስብ የታሰበበት መልካም አጋጣሚ እንደሆነም አዘጋጆቹ ያስረዳሉ። አቶ አህመድ አብተውም በንግግራቸው ይህን በማስታወስ ይሆናል ይህ እውነት ከአያሌ ሀገሮች ውሳኔ ሰጪዎችንና የንግድ ሥራ መሪዎችን በአንድነት አገናኝቶ ከአፍሪካ ዲዛይነሮችና ኢንዱስትሪዎች ጋር ትላልቅ ውሎችን ለመዋዋል የሚያስችል ለው ያሉት የሀገሪቱ ፕሬዚዳንት ዶክተር ቡናቱ ተሾመ ይህንኑ አውደ ርዕይ ሲከፍቱ ባደረጉት ንግግር ሀገሪቱ አቅደዋለች ላሉት መሰረታዊ የኢኮኖሚ ለውጥ ይህ ኢንዱስትሪ ያለውን ሚና በአጽንኦት ጠቅሰውታል። በተለይም ለዚህም ሆነ ለሌሎች የሀገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት የሚረዱ ናቸው ያሏቸውን ግንባታዎችም ዘርዝረዋል። ሁለተኛው የእድገትና የለውጥ ቅዳችን የኃይል የመንገድ አውታሮችን የባቡር ሀዲዶችንና ቴሌኮሚኒኬሽንን ይበልጥ በማስፋፋት ላይም ያተኩራል። ወደ ጅቡቲ የሚያደርሰው የባቡር መስመር በመጪው የካቲት ሥራ ይጀምራል። ይህ ለኢንዱስትሪያችን ዓለም አቀፍ ተወዳዳሪነት ከፍ ያለ አስተዋጽኦ እንደሚያደርግና የኢትዮጵያ ኢንዱስትሪዎች ምርትም በዓለም ገበያዎች ላይ ያላቸውን ተወዳዳሪነት የሚያሳድግ እንደሆነ ይታመናል። ፕሬዚዳንቱ የአገልግሎት ዘርፎች መስፋፋት ለማኒፋክቸሪንግ ወይንም ለፍብረካ ኢንዱስትሪ መጎልበትም አለው ያሉትን አስተዋጽኦ አውስተዋል። በተለይ በሀገሪቱ እየተገነቡ የሚገኙት የኢንዱስትሪ መናኸሪያዎች ወይንም የኢንዱስትሪ ፓርክስ የብዙዎቹን ባለሀብቶች ቀልብ መሳባቸውን በማስረጃ አቅርበዋል። ኢንዱስትሪያዊነትን ለማፋጠን የኢንዱስትሪ መናኸሪያዎችን መገንባትም አንድ ቁልፍ ተግባር ነው። በአሁኑ ጊዜ ሐዋሳ ውስጥ እየተገነባ ያለውና የፊታችን የካቲት እንደሚጠናቀቅ የሚጠበቀው የኢንዱስትሪ መናኸሪያ ትኩረት መሳብ ጀምሮ እስካሁን አርባ የሚሆኑ ዓለም አቀፍ ታዋቂነት ያላቸው ኩባንያዎች የየራሳቸውን ስፍራ ለመያዝ ተመዝግበዋል። ኦሪጂን አፍሪካ 2015 አውደ ርዕይን በማዘጋጀት ረገድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ከፍተኛ እገዛ ማድረጉም በአዘጋጆች ተገልጸዋል። በአውደሪው መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ ሀስላክ ለአፍሪካና ለኢትዮጵያ መንግስታቸው ያለውን ድጋፍ ገልጸዋል። የአሜሪካ መንግስት በኢትዮጵያ እና በሌሎችም የአፍሪካ አገሮች ያለውን የማዋለንዋይ ፍሰት የአመለካከት መዛባት ለመቀየር የሚደረጉትን እንቅስቃሴ በመደገፍ ለምጣኔ ሀብት እድገት ቁልፍ የሆነውን የአገር ውስጥና የውጭ የመዋለ ንዋይ ፍሰትን ለመሳብ ድጋፍ ሲያደርግ ኩራት ይሰማዋል። እኛ በአፍሪካ እናምናለን፣ እናንተም እንደምታምኑ ስለማይ ደስተኛ ነኝ። ኦሪጂን አፍሪካ አውደ ርዕይ በኢትዮጵያ ሲዘጋጅ ይህ ለሁለተኛ ጊዜ ሲሆን ከሦስት ዓመታት በፊትም በአዲስ አበባ ሸራተን አዲስ ተካሂዶ ነበረ። በኦሪጂን አፍሪካ 2015 አውደ ርዕይ ከ185 የማያንሱ ኩባንያዎች ከ27 የተለያዩ የአውሮፓ፣ የአሜሪካ፣ የእስያ እና የአፍሪካ ሀገሮች ይካፈላሉ። ለሚቀጥሉት ሶስት ቀናት ከአውደ ርዕዩ ጎን ለጎን በኢንዱስትሪው የተለያዩ ጉዳዮች ላይ የሚያተኩሩ ሴሚናሮች እንደሚካሄዱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው ፕሮግራም እናልፋለን። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ይፋ እንዳደረገው እስክንድር በዛሬው ምሽት በቶሮንቶ ካናዳ በሚካሄደው 36ኛው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይም በሌለበት የዓመቱን የክብር ሽልማት ይጎናጸፋል። አሉላ ከበደ ትናንትና የቡድኑን የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስን እና የእስክንድር ባለቤትን ሰርካለምን አነጋግሮ ተከታውን አጠናቅሮ ነበር። በነገራችን ላይ ለጋዜጠኛ እስክንድር እንኳን ደስ ያለህ እንላለን። ወደ ዘገባው። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ፔን ኢንተርናሽናል አካል የሆነው ፔን ካናዳ ከዚህ ቀደም በእስር ላይ የሚገኙ አለያም ወከባ የደረሰባቸውንና ለእንግልት የተዳረጉ በርካታ ታዋቂ ደራሲያንና ጋዜጠኞች በስራቸው መርጦ ለክብር አብቅቷል። በነገው ምሽት በቶሮንቶ ካናዳ በሚካሄደው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይ ሽልማቱን በሌለበት በስሙ በሚገኙለት የፔን ኢትዮጵያ ወኪሎች አማካኝነት የሚቀበለው እስክንድር ነጋ ለመሆኑ እንዴት ለዚህ ክብር በቃ? የፔን ካናዳ የፕሮግራሞችና የኮሚኒኬሽንስ አስተባባሪ ብራንደን ዲካሪስ ለሽልማቱ የሚያበቃቸውን ድርጅታቸው ለሽልማቱ የሚያበቃቸውን ደራሲያንና ጋዜጠኞች የሚመርጥባቸውን መመዘኛ ጨምረው ያስረዳሉ። that writer is one of the cases that is monitored by pen international the writer is in prison ye zi hsafi guday ye pen international committee sikataatallachew kenebaru gudayoch andu no ኮሚቴው በየአመቱ ከ800 እስከ 1000 የሚሆኑ የታሰሩ ማስፈራራትና ጥቃት የደረሰባቸውና የተገደሉም ጸሐፊዎችን ወይም ደራሲዎችን ጉዳዮች ይከታተላል። እና በየሀገሩ የሚገኙ 150 የፔን አባላት ለእነዚህ ሰዎች መብቶች ዘመቻ እንዲያደርጉ ይጠየቃሉ። ስለዚህ ዋን ሁማኒቲ አዋርድ ወይም አንድ ሰብዕና ሽልማት ከእነዚህ ሁሉ እንዲህ ጎልቶ ለወጣ ጸሐፊ የምንሰጠው ሽልማት ነው። የእስክንድርም ቢሆን እንዲሁ ነው ነው ያሉት ዲኬሪስ። ስለ እስክንድር የሚያውቁትን ደግሞ እንዲህ ይላሉ። እንደሚታወቀው ፔን ኢንተርናሽናል ጉዳዩን ለረዥም ጊዜ እየተከታተለው ነው። ሁላችሁም እንደምታውቁት እስክንድር በሕዝብ ጥቅም ጉዳዮች ላይ ኢትዮጵያ ውስጥ ድምፁን ከፍ አድርጎ የሚያሰማ በመሆኑ ቀደም ሲልም ለሰባት ጊዜ ያህል ታስሯል። ስለዚህ እንደኛ ላለ ቡድን ዘወትር ትኩረት ስቦ ያለ ሰው ነው። ዋናው የሚያሳስበን ነገር ግን ጸሐፊዎችን ለማፈን ብሔራዊ ጸጥታ ወይም ደህንነት የሚባለው ሰበብ እንደ መሳሪያ ሥራ ላይ እየዋለ ያለው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች የአፍሪቃ ሀገሮችና በዓለም ዙሪያም እየተስፋፋ መምጣቱ ነው። እናም እንዲህ አይነት አጋጣሚዎች ወይም ጉዳዮች ዘወትር ቀልባችንን ከፍ አድርገው የሚይዙ ናቸው። እኛ ሰላማዊ ናቸው ብለን ለምናምናቸው መንግሥትን የመተቸት ሥራዎችን ለማፈን የሚጣሉ እጅግ የተራዘሙ የእስራት ቅጣቶች ሲጀመር አንስቶና ዘወትርም የምንከታተላቸው ጉዳዮች ናቸው። ዲኬሪስ ይቀጥላሉ። እስክንድር ስለተሸለመበት ስለ ሰብአዊነት፣ ስለ ሰው ልጅ ክብር አለው ያሉትን ድንበር የተሻገረ እምነት በእስር ቤት ባሰማት ድምፁ በእስክንድር ቃላት እንዲህ ይገልጹታል። እስክንድር ነጋ በአውሮፓ አቆጣጠር ጁላይ 2011 ወይም በኢትዮጵያ በሐምሌ 2003 ዓ ም ሲያዝ እንዲህ ብሎ ጽፎ ነበር። ዲሞክራሲ የሰው ልጆች ሁሉ የጋራ መድረሻ፣ የጋራ ዕጣ ፈንታ ነው። ማስቀረት አይቻልም። ኤስኪሞም ሆንክ ዙሉ፣ ክርስቲያንም ሆንክ ሙስሊም፣ ነጭም ሆንክ ጥቁር፣ የበለጸግህም ሁን በማደግ ላይ ያለህ፣ ለሁሉም ሐቁ አንድ ነው። እናም ከረዥም ጉዞ በኋላ ኢትዮጵያ ከእጣዋ ወይም ከመድረሻዋ ጋር ያላት ቀጠሮ እነሆ ደርሷል። ደርሰናል። ነፃ እንወጣለን። የእስክንድርን የሽልማት ዜና ትንተርሰን የእስክንድርን ባለቤት በዚህ በዩናይትድ ስቴትስ የምትገኘውን ሰርካል አነጋግረናል። ሰርካለም፣ ፋሲል በቅድሚያ እንኳን ደስ ያለሽ። ባለቤትሽ እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት ሰላሳ ስድስተኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ የአመቱ በሰብአዊነት ለተሰየመው ሽልማቱ አሸናፊ አድርጎታል። እንኳን ደስ ያለሽ። እንኳን አብሮ ደስታለን አሉላ። ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት፣ በስደትም ያሉት በተለያዩ ዓለማት ውስጥ ያሉ ጋዜጠኞች እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስ አላችሁ እላለሁ። እስክንድር ከዚህ ቀደምም በርከት ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስርና በተለይ በአሸባሪነት ተወንጅሎ 18 ዓመታት የተፈረደበትን የጋዜጠኞች ተሟጋች የሆኑ ድርጅቶች የሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ ውሰጅን። ሰርካለም አንቺ በዚህ በዩናይት ስቴትስ ከልጃችሁ ጋር መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይሁንና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ? እስክንድር ስላለበት ሁኔታ በየዕለቱ እከታተላለሁ። የሚጠይቁት ሰዎች ጋር ደውላለሁ። አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተራይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን አስራ ስምንት አመትም ፈርደውበት እርካታ ያልሰጣቸው እስክንድርን ጠዋትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደማንም እስረኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለሰላሳ ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ ሶስት ጊዜ እየገቡ ፍተሻ እንደሚያካሂዱበት ሰምቻለሁ። ያሉትን የሚያነባቸውን የገቡለትን መጽሐፎች፣ ከዛም አልፎ እኔ የራሴ ያስገባሁለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው እቃ እየዘረገፉ ወረቀት ነው በሚል እቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዝ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንደበቱ የላከቢ ነው። መጽሐፍ ቅዱሴን ቀሙ፣ በአንድ ሌሊት ሶስት ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንደበቱ የላከቢ ነው በቤተሰቦች በኩል። በዚህም ብቻ አልበቁም ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማው ነው ያለው። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ በሙስና ተጠርጥሮ የታሰረው ገብረዋድ ኮሎኔል ጌታቸው ብርል የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግፍ ነው። ምግብ የሚገባላቸው የእስክንድር ተራ ዛሬ ከሆነ። አራቱንም የሚያካትት ምግብ አንዴ ነው የሚገባው። የሌላው ሰው ተራ ከሆነ ደግሞ ሌላውን የሚያካትት። ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው፣ ጥጋባ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያሉት እስር ቤት ውስጥ ያለው ወንጀል የሚሰራበት ግ ማብቂያም የለው እያበቃም አይደለም ያለው ሰርካለም ፋሲል በእስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜናው ቀደም ብለን እንደገለጽ ነው ፔን ካናዳ በመባል የሚታወቀው የደራሲያንና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝቻለን። ለአሁኑ በድጋሚ እንኳን ደስ ያለሽ። እግዜር ይስጥልኝ ሰርካለም እንኳን አብረው ደስ አለን። እግዜር ያክብርልኝ። በጣም አመሰግናለሁ። ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል የሚተላለፈውን ልዩ ፕሮግራሙን የምትከታተሉት ለምሽቱ ያቀናበርነው ወይም ያዘጋጀነው የመጨረሻ ወርስ ደግሞ እንደሚከተለው ይካሄዳል። ዲሞክራሲ በተግባር ነበር ትላንትና። እሱን በድጋሚ እናቀርባለን። ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ ኢትዮጵያውያን ምሁራንና ባለሙያዎች ነፃ ስብስብ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና ኤርትራ ወቅታዊና የወደፊት ግንኙነት በሚል ርዕስ ያዘጋጁት ሰፊ የውይይት መርሃ ግብር ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ ተካሂዷል። አንድ ሙሉ ቀን በወሰደው በዚህ የውይይት ፕሮግራም ላይ ታዋቂ የፖለቲካ ተንታኞች፣ ምሁራን አንጋፋ የቀድሞ የዩናይትድ ስቴትስና የኢትዮጵያ ዲፕሎማቶች እንዲሁም በዋሽንግተንና አካባቢዋ የሚኖሩ በርካታ ኢትዮጵያውያንና ኤርትራውያን ተገኝተዋል። ሰሎን ክፍሌ በስፍራው ነበር። ውርለት የዝግጅቱን የመጀመሪያ ክፍል እንደሚከተለው ትላንት አቅርቧል። ለአሁን ደግሞ እኛ እንዲህ አዘጋጅተ ነዋል የውይይቱ መሪ ቃል የኢትዮጵያና ኤርትራ የወቅቱና የወደፊቱ ግንኙነት የሚል ሆነው በኢትዮጵያና ኤርትራ ያሉ መንግስታትና መንግስታዊ ያልሆኑ ባለድርሻዎች ሚና ተፈትሿል። አሁን አሉ የሚባሉ ልዩነቶችን በማጥበብና አዳዲስ ፖሊሲዎችን በማፍለቅ ወደፊት ጤናማ ግንኙነት ሊፈጠር የሚችልበት መንገድም ተጠቁሟል። በውይይቱ የተሳተፉ ምሁራንና ዲፕሎማቶች ለተለያዩ ውስብስብና ተያያዥ ጥያቄዎች መልስ ለመስጠት ሞክረዋል። በኤርትራና ኢትዮጵያ መካከል ጥሩ ግንኙነት ለመፍጠር ምን መደረግ አለበት? መደረግ የሌለበትስ ምንድን ነው? በሁለቱ መካከል የሕዝብ ለሕዝብ ግንኙነት ለመፍጠር የማኅበረሰቡ የሴቶችና ወጣቶች እንዲሁም የእምነት ድርጅቶች ሚና ምን መሆን ይገባዋል? በኢትዮጵያና ኤርትራ ሕዝቦች መካከል የማኅበራዊና ባህላዊ ግንኙነቶችን እንደገና ለማንሳት የኪነትና ስፖርት ባለሙያዎች ምን ማድረግ ይጠበቅባቸዋል? የኃያላን መንግስታትና የአካባቢው ኃይሎችስ በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው? በእነዚህ ጥያቄዎች ዙሪያ ያጠነጠኑ ገለጻዎችና አስተያየቶች ተደምጠዋል። በዕለቱ ሙሉ አስር ሰዓት የወሰደ የውይይትና የጥያቄና መልስ መርሃ ግብር በመሆኑ ሁሉንም መሸፈን አይቻልም። አንኳር አንኳር የምላቸውን በተለያዩ ቀናት በሁለትና ሶስት ከፋፍዬ ለማቅረብ እሞክራለሁ። በቀጥታ ወደ ውይይቱ ከመግባታችን በፊት ግን አስተባባሪዋ የኢሳት ራዲዮና ቴሌቪዥን ስቱዲዮ ኃላፊ ወይዘሪት ብርታዊት ግርማይ በዚህ መልክ ነበር የጉባኤውን መርሃ ግብር ያስጀመሩት። በቅርቡ ከመካከላችን በሞት ለተለየን አንጋፋው ጋዜጠኛ አቶ ሙልጌታ ሉሌ የህሊና ጸሎት እንድናደርግ በአክብሮ ትጠይቃለሁ ለአቶ ሙልጌታ ሉሌ የአንድ ደቂቃ የህሊና ጸሎት ከተደረገ በኋላ መርሃ ግብሩን በመተባበር ያዘጋጁት የቪዥን ኢትዮጵያና የኢሳት ተወካዮች አጫጭር የማስተዋወቂያ ንግግር አድርገዋል። ኢሳትን በመወከል የተናገሩት አቶ ግዛው ለገሰ ነበሩ። ከዚያም ቺካጎ ኢሊኖይ በሚገኘው የዊልያም ሬኒ ሃርፐር ኮሌጅ የኢኮኖሚ መምህር በሆኑት በዶክተር ጌታቸው በጋሻው የተመራው የመጀመሪያው የውይይት ፕሮግራም ተጀመረ። የኢትዮጵያና የኤርትራ ማህበረሰብ መሪዎች የህዝብ ለህዝብ ግንኙነቶችን ወደሚፈለገው የላቀ ስፍራ ለማድረስ ያላቸው ሚና በሚለው በዚህ ርዕስ አራት አስረጃዎች ቀርበዋል። የመጀመሪያው አቶ ታሪኩ ደብረጽዮን ይባላሉ። አንጋፋ የፖለቲካ ተንታኝ ናቸው። የእርሳቸው የውይይት መንደርደሪያ ነጥብ ምን እንደሆነ አስረድተዋል። በሰላም ጎን ለጎን የመኖር መርህ ፕሪንስፕል ኦፍ ፒስፉል ኮኤግዚስተንስ ለኢትዮጵያና ለኤሪትሪያ ህዝቦች ደህንነት ጽኑ መሰረት ነው የሚል ነው። ለሰላሳ ዓመታት የተካሄደው ጦርነት የሁለቱን ሀገሮች ህዝቦች ክፉኛ የጎዳ በመሆኑ መደገም እንደሌለበትና ሰላም አማራጭ የሌለው መንገድ መሆኑን አቶ ታሪኩ አስምረውበታል። ቀጣዩ ተናጋሪ አቶ ጋሻው ገብረ የነበሩ አሌክሳንድሪያ ቨርጂና ውስጥ የኤኢዲኤስ ፕሮጀክት ኃላፊ ናቸው። የህብረተሰብ መሪዎች ሁለቱን ወገኖች ማቀራረብ የሚችሉት ይላሉ አቶ ጋሻው። እነዚህ የህብረተሰብ መሪዎች ስተት የሆነውን ያርማሉ፣ ትክክሉን ያስረዳሉ፣ ያስተምራሉ፣ ያሰለጥናሉ፣ ትብብርን ይሰብካሉ፣ አስተባብረው እቅዶችን ከግብ ያደርሳሉ። እንግዲህ መጀመሪያ በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመመስረት ምን መደረግ የለበትም ከሚለው መነሳት እወዳለሁ። ከዚህ መነሳት ወይም የመነጋገሪያ የመቀራረቢያ ድልድዩን ለመስራት ይህ አካሄድ ያመቻል ብዬ ስለማምን ነው። ስለዚህ ምን መደረግ የለባቸውም? ታሪካችንን በግልቡ አንብበን አውቀነዋል ማለት ጉድለት ነው። ከስሜት ከጥላቻ ከችኩልነት መነሳት አይረባንም። የሰው ክብርነትን ሁሉ ጊዜ አለማስቀደም ሰው ለነጻነቱ ቀናተኛ መሆኑን መዘንጋት እኩይነት ነው። ባለፈው ቁርሾ ይዞ የዛሬን ችግር መፍታት አይቻልም ብለዋል አቶ ጋሻው ገብረ። ያክለውም በአንድ አገር ውስጥ የጎሳ ግጭት ችግር ካለ አካባቢውን በሙሉ ሊያመሰቃቅል እንደሚችል አስጠንቅቀዋል። በ2011 እንደ አዲስ መንግስት ሆይ ሆይ ተብሎ ከመቆሟ የ10 ሺህ ሰዎች ሞት የአንድ ነጥብ አራት ሚሊዮን የደቡብ ሱዳናውያንን መፈናቀል ታዝበናል። ይሄ እንዳይደርስብን ዛሬ መምከር አለብን። የጎሳ ግጭትን፣ አክራሪነትን ልንመክት ልናስወግድ እንደ አንድ ህዝብ ማሰብ መቻል አለብን። የድንበር ግጭት ብለን ከምንፈርጀው የዘለለ ነው ችግራችን። የድንበር የሆነውን ደግሞ የኢትዮጵያ ህዝብ የሚወክለው የመረጠው መንግስት የሚደራደርበት እንጂ ሌላው ድንበር ሲገፋ ምንም የማያደርግ በስልጣን ሆኖ አይደለም። የኢትዮጵያና የኤርትራ ህዝቦች አብረን መቆም ካልቻልን የጥፋት መንገድን ተያይዝነዋል ማለት ነው። ስለዚህ የህብረተሰብ መሪዎች ትልቅ ተልዕኮ ሚሽን አለባቸው። የሚቀጥሉት ተናጋሪ ዶክተር አሰግድ ሀብተወልድ ቀድሞ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዚደንትና የኢዴፓ መድህን ማዕከላዊ ኮሚቴ አባል የነበሩ ናቸው። አሁን እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ የምክክር አገልግሎት ይሰጣሉ። ኢትዮጵያና ኤርትራ ብዙ የሚጋሯቸው የባህል፣ የታሪክ፣ የኢኮኖሚ እንዲሁም ቅርሶች እንዳሏቸው ገልጸው ይህን ጥቅም ላይ ለመዋል ግን የመሪዎች ሚና አስፈላጊ ነው ብለዋል። የወጣት፣ የሴቶች፣ የሃይማኖት እንደዚሁም አክቲቪስቶች፣ ጋዜጠኞች የመሳሰሉት ማለት ከህዝቡ ቀረብ ያሉ፣ ስለዚህ ከላይ ፖለቲካል ዊሉ ቢኖርም ከስር ያለው ኮሚኒቲ ሊደሮች ያንን እኩል የሚሆን ወይም በበለጠ ተነሻሽነቱ እስከ ሌለ ድረስ የምንፈልገውን ግንኙነት ወደሚቀጥለው ሌቨል መውሰድ አይቻልም። ግንኙነቶችን ወደ ላቀ ደረጃ ለማሳደግ ከመሪዎች በዋናነት የሚጠበቀው ራዕይ መሆኑን ዶክተር አሰግድ ገብረ ወልድ አስረድተዋል። የኤርትራና የኢትዮጵያ ግንኙነት ወደፊት ቢሻሻል ምን ጥቅም ያስገኛል የሚለውን ማሳየትም አስፈላጊ ነው ሲሉ አስረድተዋል። የስትራቴጂን ጠቃሚነት አስገንዝበዋል። በዋናነት ግን ለመተማመን የሚያበቃ ድብብቆሽ የሌለበት ግልጽ ውይይት አስፈላጊ ነው ብለዋል። የመጀመሪያው የውይይት ክፍል የመጨረሻ ተናጋሪ ወይዘሪት ሉሊት መስፍን ነበሩ። በሁለቱ ህብረተሰብ በኤርትራና ኢትዮጵያ መካከል እርቅ እንዲመጣ በሁለቱ ህብረተሰብ መካከል እርቅን ለማምጣት ለወደፊት ሁለቱ ሀገሮች በሰላምና በወዳጅነት እንዲኖሩ የተወሰኑ ነገሮችን ማስተዋል አለብን ብዬ ገምታለሁ። ሁለቱም ህብረተሰብ አንዱ ለአንዱ ባዕድ አይደለም። ባህልም ሃይማኖትም አለን። እንዲያውም ከሚያራርቁን ነገሮች የሚያቀራርቡን ነገሮች ብዙ ናቸው ብዬ አምናለሁ። ታሪክንም መክዳት ኃጢአት ነው ብዬ ትልቅ ኃጢአት ነው ብዬ አምናለሁ። ምን ማድረግ አለብን? በመጀመሪያ ችግር መኖሩን እና የችግሩንም መንስኤ ማጥናት አክኖሎጅ ማድረግ ይኖርብናል። በእኔ እምነት ችግር እንዳለ መገንዘቡ ችግሩን ለመፍታት የምንወስደው ዋናው እርምጃ ነው ብዬ አምናለሁ። አድማጮች እስካሁን የሰማነው በአራት ከተከፈለው የዕለቱ የመወያያ ርዕስ አንዱንና የመጀመሪያውን ብቻ ነው። በክፍል ሁለት የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሆን፣ በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሺን እንዲሁም ፕሮፌሰር መስፍን ወልደ ማርያም ይቀርባሉ። ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ አድማጮች። ፕሮግራማችን እዚህ ላይ እያገባደድን ነው። በ19፣ በ22 እና በ25 ሜትር ባንድ የተከታተላችሁት ፕሮግራም ነገ ዓርብም እንዲሁ ከተመደበለት ልዩ ልዩ ፕሮግራሞች ጋር ተመልሰን እንመጣለን ሲሆን ግርማ ፕሮግራሙን አቀራብልናለች። አዲስ አበበን ያስተናገድኩት መልካም ምሽት። በመደበኛው ሶስት ሰዓት ላይ እንገናኛለን። I'm going to go